የአሜሪካ ድምፅ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻነል 57 ዲግሪ 3 ከዋሽንግተን ዲሲ የምናስተላልፍላችሁን የሰኞ ምሽት ስርጭታችን ጀመረ። ሰኞ ህዳር 24 2016 ዓ ም ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሻው እንግዶልኝ ነኝ። ለዜናው ስንመኝሽ የቆየ በስቱዲዮ ትገኛለች። ስርጭቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ ኒውስ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ የዓለም ዜና በድጋሚ እንደምናመሻችሁ አድማጮች፣ እንዲሁም ተመልካቾች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የአሜሪካ የውጭ ጉዳይ መስሪያ ቤት ለአዲስ አበባ ውዝግብ ምላሽ ሰጠ፣ የአፍሪካ ቀንድ ጎርፍ ከሁለት ሚሊዮን በላይ ሰዎችን አፈናቅሏል እና በቡርኪና ፋሶ ለሞንድ የተሰኘውን የፈረንሳይ ዜና ማሰራጫ አገደች የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ የአሜሪካ ኤምባሲ በቅርቡ በኤክስ እና በፌስቡክ በኦሮምኛ ባወጣው የስራ ማስታወቂያ ላይ አዲስ አበባን ፊንፊኔ ከማለቱ ጋር የተያያዙ ደብዳቤዎች እንደደረሱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታወቀ። የመስሪያ ቤቱ ቃል አቀባይ የአሜሪካ ድምጽ ላቀረበላቸው ጥያቄ በሰጡት ምላሽ ኢትዮጵያ ያለው የዩናይትድ ስቴትስ ኤምባሲ ቋንቋን በሚመለከት የሀገሪቱን ህገ መንግስትና ህግጋት እንደሚያከብር ገልጸዋል። ቃል አቀባዩ አክለውም ኤምባሲው የቆንስላ አገልግሎ ግሎቶቹን የዲፕሎማሲ መርሃ ግብሩ በተቻለ መጠን ስፋት ላለው ኢትዮጵያዊ ተመልካችና አድማጭ እንዲደርስ ለማድረግ በመላ ዓለም እንደምናደርገው ሁሉ መደበኛና ዲጂታል ሚዲያን ዘወትር ይጠቀማል ብለዋል። የዚህ ጥረት አካል በሆነ እንቅስቃሴ ኤምባሲው ለኢትዮጵያውያን የሚሰጠውን የቆንስን አገልግሎት በስፋት ለማስተዋወቅ ያስችላሉ ባላቸው ቋንቋዎች ህዳር 12 ዘመቻ መጀመሩን ቃል አቀባዩ አመልክቷል። ቪዲዮዎች በእንግሊዘኛ፣ በአማርኛ፣ በኦሮምኛ፣ በትግርኛና በሶማሊኛ መሰራታቸውንም ጠቅሰዋል። ይህንኑ የሚመለከቱ ደብዳቤዎች እንደደረሷቸው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጠቁመው በተለመዱት የዲፕሎማሲ አሰራሮች እየተስተናገዱ መሆናቸውን አስታውቀዋል። በአፍሪካ ቀንድ የጣለው ከባድ ዝናብ ባስከተለው ጎርፍ ከሁለት ሚሊዮን በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት ያወጣውን መረጃ ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ከአውዳሚ አየር ንብረት አደጋዎች ጋር እየታገለ ባለው በዚህ ቀጠና በሚገኙት በሶማሊያ፣ በኬንያ፣ በኢትዮጵያም ወደ ሶስት መቶ የሚጠጉ ሰዎች ህይወታቸውን ያጡ ሲሆን ሰሜናዊ ታንዛኒያ ውስጥ በጣለው ከባድ ዝናብም በትንሹ ሀያ ሰዎች በጎርፍ መሞታቸውን የሀገሪቱ የጤና ጥበቃ ሚኒስቴር እሁድ ዕለት ባወጣው መግለጫ አስታውቋል። ኤልኒኖ የሚል ስያሜ ከተሰጠው ተፈጥሯዊ የአየር መዛባት ጋር የተያያዘው ከባድ ዝናብ በአፍሪካ ቀንድ የተከሰተው ቀጠናው በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ከዳረገው በአርባ ዓመታት ውስጥ ያልታየ አስከፊ ድርቅ እያገገመ ባለበት ወቅት ነው። የተባበሩት መንግስታት ድርጅትና የሶማሊያ ባለስልጣናት በጋራ ባወጡት መግለጫ የጎርፍ አደጋ ሶማሊያ ውስጥ ከመቶ በላይ ሰዎችን ሕይወት ሲያጠፋ ከአንድ ሚሊዮን በላይ ደግሞ አፈናቅሏል። የኬንያ የሀገር ውስጥ ጉዳይ ሚኒስትር በበኩሉ በሀገሪቱ በጎርፍ አደጋ የሞቱት ሰዎች ቁጥር አንድ መቶ ሰላሳ ስድስት መድረሱን ሲያመለክት ከአራት መቶ ስልሳ ሺህ በላይ ሰዎች ደግሞ መፈናቀላቸውን አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ድርጅት ወይም ኦቻ ኢትዮጵያ ውስጥም ሀምሳ ሰባት ሰዎች በጎርፍ አደጋ መሞታቸውንና ስድስት መቶ ሺህ ሰዎች መፈላቀላቸውን ያመለከተ ሲሆን የህፃናት አድን ድርጅት በበኩሉ ጎርፉ ከፍተኛ ጉዳት ካደረሰባቸው አካባቢዎች አንዱ በሆነው በምስራቅ ኢትዮጵያ ሶማሌ ክልል በተከሰተ የኮሌራ በሽታ ቢያንስ የ23 ሰዎች ህይወት መጥፋቱንና በአጠቃላይ 772 ሰዎች በበሽታው መያዛቸውን አረጋግጧል። በጎርፍ ውሃ ምክንያት ከቤት ንብረታቸው ለተፈናቀሉ ማህበረሰቦች መንግስትና ለጋሾች የንጹህ መጠጥ ውሃና የንጽህና አገልግሎት በማቅረብ ፈጣን እርምጃ ካልወሰዱ በኢትዮጵያና ና በአፍሪካ ቀንድ የተከሰተው የኮሌራ ወረርሽኝ ከቁጥጥር ውጪ ሊሆን ይችላል ሲል ድርጅቱ ጨምሮ አስጠንቅቋል። የፈረንሳይ ዕለታዊ የዜና ማሰራጫ ለሞንድ በሰሜን ቡርኪና ፋሶ በደረሰ የጂሃድ ጥቃት ላይ ያወጣውን ጽሁፍ ተከትሎ በወታደራዊ አገዛዝ የምትመራው ቡርኪና ፋሶ ቅዳሜ ዕለት ሁሉንም የለሞንድ ማከፋፈያ መንገዶች አግዳለች። የሀገሪቱ ኮሚኒኬሽን ሚኒስትር ሪማታልባ ጂን ኦድራጎ ባወጡት መግለጫ በቡርኪና ፋሶ የሚገኘው ለሞንድ ጋዜጣ የሚከፋፈልባቸው ሁሉም መንገዶች ከቅዳሜ ህዳር 22 2016 ዓ.ም ጀምሮ እንዲታገድ መንግስት ወስኗል ብለዋል። ጂቦ በተሰኘው ወታደራዊ ካምፕ ላይ ህዳር 16 ቀን በደረሰው ጥቃት ዙሪያ ለሞንድ ድህረ ገጽ ላይ አድሏዊ ጽሁፍ መታተሙን በመጥቀስም ሚዲያውን ተችተዋል። የእስልምናና የሙስሊሞች ድጋፍ ቡድን ኃላፊነቱን በወሰደበት ጥቃት ቢያንስ አርባ ሰዎች ንጹሃን ሰዎች መገደላቸውን የተባበሩት መንግስታት ድርጅት ያስታወቀ ሲሆን የቡርኪናቤ ደህንነት ምንጮች ጥቂት ወታደሮች መሞታቸውንም ተናግረዋል። ለሞንድ ጋዜጣ ካለው በተቃራኒ የቡርኪናቤ መንግስት በጸረ ሽብርተኝነት ላይ በሚያካሄደው ጦርነት እራሱን በፕሮፓጋንዳ አጣብቂኝ ውስጥ አስገብቶ ያውቅም ብለዋል ኦድራጎ። የቡርኪናቤ ባለስልጣናት በቅርብ ወራት ውስጥ የፈረንሳይ ቴሌቪዥን ጣቢያዎችን ኤልሲአይ እና ፍራንስ 24ን እንዲሁም ራዲዮ ፍራንስ ኢንተርናሽናልና ጀን አፍሪክ መጽሔትን አግደዋል። የሊብሬሽንና የለሞንድ ጋዜጦች ዘጋቢዎችንም ከሀገር አባረዋል። አምነስቲ ኢንተርናሽናል በሚያዝያ ወር ባወጣው ሪፖርት ባለስልጣናት በምዕራብ ሀገር አፍሪካዊቷ ሀገር የፕሬስ ነፃነትን የሚያፍኑ ጥቃቶችንና ማስፈራሪያዎችን እንዲያቆሙ አሳስበው ነበር። እንግሊዝ ወደ ሀገሯ የሚገቡ ስደተኞች በሩዋንዳ ጥገኝነት እንዲጠይቁ ለማድረግ ጥረቷን ቀጥላለች። በሩዋንዳ ስርዓት ላይ ያለውን ስጋት ለማስወገድም እንግሊዝ ጠበቆቿን በሩዋንዳ ፍርድ ቤቶች እንደምትመድብ አስታውቃለች። የእንግሊዝ ጠቅላይ ፍርድ ቤት ቀደም ሲል መንግስት ስደተኞችን ወደ ምስራቅ አፍሪካዊቷ ሀገር ለመላክ ያቀረበውን እቅድ ህገወጥ ነው በማለት ውሳኔ ያሳለፈ ቢሆንም፣ አንዳንድ ፖለቲከኞች የሩዋንዳ እቅዳቸውን ተግባራዊ ለማድረግ አዲስ መንገድ ከመንደፍ አላገዳቸውም። የሀገር ውስጥ ጉዳይ ሚኒስትር ጄምስ ክሌቨርሊ በዚህ ሳምንት ወደ ሩዋንዳ በመብረር የጥገኝነት ሂደት አቅሟን ለማስፋት ለሩዋንዳ ተጨማሪ 15 ሚሊዮን የሚከፍል ስምምነት እንደሚፈራረሙ ሰንዴ ታይምስ የተሰኘው ሚዲያ ዘግቧል። እንደ አውሮፓውያን አቆጣጠር በ2020 ስራ ላይ ሊውል ታስበው ለነበረው የጥገኝነት እቅድ ሩዋንዳ 140 ሚሊዮን ዩሮ ከብሪታንያ ተቀብላይ ነበር ሲሆን እቅዱ ተግባራዊ ሊሆን ጥቂት ቀናት ሲቀረው ባጋጠመው ሕጋዊ ተግዳሮቶች ተስተጓግሏል። በእቅዱ የጸናው የእንግሊዝ መንግስት ግን ከአፍሪካዊቷ ሀገር ጋር መደበኛ ስምምነት ለመፈራረም ጥረቱን እንደሚቀጥል አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በየመን ሁቲ አማጽያን የተተኮሱ ቦለስቲክ ሚሳይሎች በቀይ ባህር ላይ ሶስት የንግድ መርከቦችን መምታታቸውንና ለሰዓታት በዘለቀው ጥቃት የአሜሪካ የጦር መርከብ ራሱን ለመከላከል ባደረገው ጥረት ሶስት ሰው አልባ አውሮፕላኖች ወይም ድሮኖችን መጥቶ መጣሉን የዩናይትድ ስቴትስ ጦር አስታወቀ። በኢራን የሚደገፉት የሁቲ አማጽያን ለሁለቱ ጥቃቶች ኃላፊነት ወስደዋል። ጥቃቱ ከእስራኤል እና ከሐማስ ጦርነት ጋር በተገናኘ በመካከለኛው ምስራቅ የሚደረጉ የባህር ላይ ጥቃቶች መባባሳቸውን ያመለከተ ሲሆን ዩናይትድ ስቴትስ በተለይ ኢራንን ተጠያቂ ለማድረግ ሁሉንም አይነት ተገቢ ምላሽ ግምት ውስጥ እንደምታስገባ ቃል ገብታለች። የዩናይትድ ስቴትስ ጦር ማዕከላዊ እዝ ባወጣው መግለጫ እነዚህ ጥቃቶች ለዓለም አቀፍ ንግድ እና የባህር ደህንነት ቀጥተኛ ስጋት ናቸው ናቸው ያለ ሲሆን በዓለም ዙሪያ የሚገኙ በርካታ ሀገሮችን የሚወክሉ ዓለም አቀፍ ሰራተኞችን ሕይወት አደጋ ላይ መጣላቸውም አመልክቷል። እነዚህ ጥቃቶች የመን በሚገኘው የሁቲ አማጽያን ቢሰነዘሩም ሙሉ በሙሉ በኢራን መደገፋቸውን የምናምንበት በቂ ምክንያት አለን በማለትም አክሎ ገልጿል። ማዕከላዊ እዝ እንዳስታወቀው አንድነት የተሰኘው መርከብ በጥቃቱ መጠነኛ ጉዳት የደረሰበት ሲሆን ቁጥር ዘጠኝና ሶፊ ሁለተኛ የተሰኙ የፓናማ ባንዲራ የሚያውለበልቡ ሁለት የንግድ መርከቦችም እንዲሁ በሚሳይል ተመተዋል። በመጨረሻም የእስራኤል ወታደሮች በሐማስ ታጣቂዎች ላይ ያነጣጠረ የምድርና የአየር ላይ ድብደባ አጠናክረው በቀጠሉበት ወቅት በጋዛ ሰርጥ ሁለተኛው ትልቁ ከተማ ውስጥ የሚኖሩ ሰዎች አካባቢያቸውን ለቀው እንዲወጡ እስራኤል ሰኞ ለት አሳስባለች። የእስራኤል ጦር በሰሜናዊ ምስራቅ በሚገኘው ሃን ዩኒስ ከተማ ባሉ ሰፈሮች የሚኖሩ ሰዎችን ለደህንነታቸው ሲሉ እንዲለቁና በስተ ደቡብ ራቅ ብለው ወደሚገኙ አካባቢዎች እንዲሄዱ ነው የነገሯቸው። ሃን ዩኒስ በደቡብ ጋዛ ውስጥ የሚገኝ ሲሆን እስራኤል በሰሜናዊው የጋዛ ሰርጥ ክፍል ዘመቻዋን ስትጀምር በርካታ ሰላማዊ ሰዎች ሸሽተው የተጠለሉባት ከተማ ናት። እስራኤል ጥቃት ካደረሰባቸው አካባቢዎች የሸሹ ተደጋጋሚ ሰዎች እንዲሸሹ ተደጋጋሚ ማስጠንቀቂያዎችን ብታወጣም በጋዛ በቂ ኤሌክትሪክና የኢንተርኔት አገልግሎት በሌለበት ሰዎች መረጃ ማግኘት የማይችሉ በመሆናቸው ከተባበሩት መንግስታት ባለስልጣናት ከፍተኛ ትችት ይደርስባታል። ሰማኒያ ከመቶ የሚሆነው የጋዛ ነዋሪዎች ከቤት ንብረታቸው በተፈናቀሉበትና ብዙዎች በተጨናነቁ መጠለያዎች ውስጥ በሚገኙበት ወቅት ያለው ሰብአዊ ሁኔታም አሳሳቢ መሆኑን ገልጾ የተባበሩት መንግስታት ድርጅት አስጠንቅቋል። እስራኤል ወታደሮች ቀደም ሲል ሲቪሎች ወደ ተሰደዱባቸውና ወደ ተጠለሉባቸው አካባቢዎች ዘመቻቸውን ማስፋታቸውና በደቡባዊ ጋዛ ግጭት መባባሱ በግብጽ በኩል የሚገባው ሰብአዊ እርዳታ ስርጭት ላይ ተጽዕኖ እንደሚያሳድርም ተመልክቷል። ይህ በእንዲህ እንዳለ የእስራኤል ጦር ሰኞ እለት ባወጣው መግለጫ በሰሜናዊ ጋዛ ትምህርት ቤቶች ውስጥ የሚገኙ የሐማስ ወታደራዊ ጣቢያዎችን ጨምሮ በአንድ ምሽት ሁለት መቶ የሐማስ ኢላማዎች ላይ ጥቃት ማድረሱን አመልክቷል። ለአንድ ሳምንት የዘለቀው የተኩስ ማቆም ስምምነት አርብ እለት ካበቃ በኋላ ቢያንስ ሶስት መቶ ፍልስጤማውያን የተገደሉ ሲሆን በዚህ ጦርነት ከጥቅምት ወር አንስቶ ጋዛ ውስጥ የተገደሉ ሰዎች ቁጥር 15200 መድረሱን እንዲሁም 40 ሺህ ሰዎች ደግሞ መቁሰላቸውን የፍልስጤም ጤና ሚኒስትር አስታውቋል። ከተጎጂዎቹ ሰባት ከመቶ የሚሆኑት ሴቶችና ሕፃናት መሆናቸውም ተገልጿል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ የምሽቱ መሰናዷችን ወደ እንግዱ ልመልሳችሁ። ስመኝሽ የቆየን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽ ስርጭታችንን ነው። ዛሬ የምንገኘው ስቱዲዮ አራት ነው። የዘወትር ስቱዲያችን ስቱዲዮ 18 የስርጭት መሳሪያዎች በመቀየር ላይ መሆናቸው ለሚቀጥሉት ሳምንታት ስርጭታችንን የሚተከታተሉት ከስቱዲዮ አራት ነው። ፕሮግራሙ በመምራት አብሬያቸው የማመሸው እንግዲህ እኔ ነኝ። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ ሚዲያ አሰናጃችን አበባየው ገባያች፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በሰሜን ጎንደር ዞን ሶስት ወረዳዎች በረሃብ አራት ተጨማሪ ሰዎች እንደሞቱ ተገለጸ የሚለው ለምሽቱ የያዝነው አብይ ርዕስ ነው። በአማራ ክልል ሰሜን ጎንደር ዞን በሶስት ወረዳዎች በ2015ና 16 መኸር ምርት የተከሰተው ድርቅ ባስከተለው ረሃብ አራት ተጨማሪ ሰዎች እንደሞቱ የደባርቅ ዩኒቨርሲቲ አስታወቀ። በዞኑ በጃናሞራ በየዳና ጠለምት ወረዳዎች ድርቁ ባስከተለው ጉዳት ከወር በፊት ሰላሳ ሁለት ሰዎች እንደሞቱ በአካባቢው ባለሥልጣን ተገልጾ እንደነበር ዩኒቨርሲቲው አስታውሷል። ተቋሙ ከአንድ ወር በላይ አደረግኩት ባለው ጥናት ደግሞ ሕይወታቸው ያለፉ ወገኖች ቁጥር ወደ 36 ከፍ እንዳለ ና ከሺህ በላይ እንስሳትም እንደሞቱ መምህርና የጥናት ቡድኗ ሰብሳቢ ረዳት ፕሮፌሰር አምሳሉ አበጀ ዛሬ ለአሜሪካ ድምፅ ገልጸዋል። በሦስቱ ወረዳዎች ውስጥ በሚገኙ 37 ቀበሌዎች ከ17 በላይ ሰዎች አስቸኳይ የዕለት ምግብ እርዳታ እንደሚያስፈልጋቸው በጥናቱ ተጠቁሟል። እስከ አሁን የደረሰው እርዳታ በቂ እንዳልሆነ የተናገሩት የጥናት ቡድኑ ሰብሳቢ በመኸሩ ምንም አይነት ምርት ባለመገኘቱና እንስሳቱን በመሞታቸው ነዋሪዎቹ ከአመት እስከ አመት እርዳታ እንደሚያሻቸው አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች። በሰሜን ጎንደር ዞን በሚገኙ ሶስት ወረዳዎች ማለትም በጃናሞራ፣ በየዳና በየዳ እና ጠለምተ ወረዳዎች በ201516 16 መህር ምርት የተከሰተው ድርቅ በሰው በእንስሳትና በሰብል እንዲሁም በትምህርት ላይ ያደረሰውን የጉዳት መጠን ለማወቅ የደባርቅ ዩኒቨርሲቲ ጥናት ሲያካሄድ እንደቆየና ውጤቱንም ከሰሞኑ ይፋ እንዳደረገ የዩኒቨርሲቲው መምህርና የጥናት ቡድኑ ሰብሳቢ ረዳት ፕሮፌሰር አምሳሉ ተበጄ ዛሬ ሰኞ ለአሜሪካ ድምጽ ተናግረዋል። በጥናቱ ከወር በፊት በአካባቢው ባለስልጣናት ከተገለጸው የሁለት ሰዎች ሞት በላይ የአራት ተጨማሪ ሰዎች ህይወት እንዳለፈና በብዙ ሺዎች የሚቆጠሩ የቤት እንስሳት እንደሞቱ ውጤቱ ማረጋገጡን የጥናት ቡድኑ ሰብሳቢ አስታውቀዋል። በጠለምት ጀናማራና በየደረቦች ተከስቷል። ድርቆ የደረሰውን ጉዳት ጉዳቶች ለይቷል። የጥናቱ ውጤት ጉዳቶችን በተመለከተ ሶስቱ ወረዳዎች ወደ ሰላሳ ስድስት ሰዎችም በራር ሞተዋል። ሁለት ሺ ሶስት መቶ ሰማኒያ ሰባት እንስሳቶች ሞተዋል። ወደ አስራ ስድስት ሺ ሄክታር ማሳ ተጎድቶ ወደ ሁለት መቶ አስራ ዘጠኝ ሺ ኩንታል ምርት ሲቀንስ ወደ መቶ ሰባት ሺ አራት መቶ ሰባት ሰዎች ጎድቷል። በግለሰብ ደረጃ ማለት ነው። እነዚሁ በድርቁ ምክንያት አርባ ሶስት ሺ ዘጠኝ መቶ ሰላሳ አራት ቶን የእንስሳት መኖ እና ሰማኒያ ዘጠኝ ሺ ሁለት መቶ አርባ አራት ቶን የሰብል ተረፈ ምርት ወድሟል። በተጨማሪ ሰባት መቶ ሀያ አምስት ሺ አስራ አንድ ቶን የመኖ ክፍተት ተፈጥሯል። በዚህም ምክንያት ማለት ነው ሶስት መቶ ሰባ አንድ ሺ አምስት መቶ አራት እንስሳቶች ለመኖ እጥረት ተጋልጠዋል ማለት ነው። በሶስት ወረዳዎች የእንስሳት በሽታዎችም ተከስተዋል። እንደ አባሰንካ እና ሌሎች ክስታቸውም ማረጋግጠናል። በመኸሩ ወራት ድርቅ 16145 ሄክታር ማሳ ላይ ተዘርቶ የነበረው ሰብል እንደወደመ የጥናት ቡድኑ ሰብሳቢ አውስተው፣ በዚህም የተነሳ አስቸኳይ የዕለት ምግብ እርዳታ የሚያስፈልጋቸው ከ107ሺህ ሰዎች በላይ መኖራቸውን ገልጸዋል። አክለውም በረሃብ ምክንያት በሺዎቹ የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ እንደሆኑና አካባቢያቸውን ለቀው እንደተሰደዱ በጥናቱ ተረጋግጧል ብለዋል። አስራ አራት ሺ ስምንት መቶ አርባ ሰባት ተማሪዎች ከትምህርት ገበታ ውጭ ሆነዋል። አስራ ስድስት ሺ ስድስት መቶ አምሳ ተማሪዎች በአግባቡ ትምህርታቸውን መከተል አልቻሉም። የሁለት መቶ ዘጠና ሁለት ተማሪዎች አካባቢያቸውን ለቀው ተሰድደዋል። ጥራቱ በተደረገበት ጊዜ ሁለት ትምህርት ቤቶች ምዝገባ ማካሄድ አልቻሉም። ሰው አካባቢውን ለቆ ስለየተ ማለት ነው። አራት ትምህርት ቤቶች ደግሞ ትምህርት መጀመር አልቻሉም። እንደ ከፍተኛ የሆነ የምግብ ውጥረት ስላለ ማለት ነው። አይደለም ለነዋሪዎቹ፣ ለመምህራኖችም፣ ለመንግስት ሰራተኞችም የሚበላ ነገር አለመኖሩ ተጀመረ የተወሰነ እርዳታ ገብቷል። ነገር ግን በጣም የተጎዱ ቀበሌዎች የመንገድ ችግር አለ። የእግር መንገድ መሄድ የማይችሉ ለከፍተኛ ችግር እንደተጋለጡ ግልጽ ነው እና ተማሪዎችም ቤተሰቦቻቸው ለእርዳታ ሲሉ አብሮ ይሰደዳሉ። ትምህርት ይቆማል ማለት ነው እና ሰዎቹ ያላቸውን ነገር ቅጠልም ምናምንም እየበሉ በጣም ብዙ ብዙ በቃ በሺዎች የሚቆጠሩ ቀያቸውን ለቀው ተፈናቅለው መጥተው ያገኘናቸው ብዙ ሰዎች አሉ፣ ከነዛ ከሩቅ ከሚባሉ ቀበሌዎች ማለት ነው እነዛ እንግዲህ የእግር መንገዱን የቻሉ መሄድ የሚችሉ ሰዎች ማለት ነው እና መሄድ የማይችሉ እንግዲህ ምን ያህል ሊጎዱ እንደሚችሉ መገመት ይቻላል። እኛ ራሱ ጥናቱን ለማድረግ አንዱ ትልቁ ቻሌንጅ የነበረው ምንድን ነው? መንገድ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው ሪፖርት በአማራ ክልል ሁለት ነጥብ ስምንት ሚሊየን ህዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት ሀያ አምስት በመቶ ያህሉ ብቻ እንደሆኑ እና በስምንት ዞኖች ውስጥ ያሉ ሰባት መቶ አስራ ሶስት ሰዎች ሰዎች ለአደጋ እንደተጋለጡ አመልክቷል። ለተጎጂዎቹ በቂ የእርዳታ እህል እየገባ እንዳልሆነ የደባርቅ ዩኒቨርሲቲ ድርቁን አስመልክቶ ያቋቋመው የጥናት ቡድን ሰብሳቢ ረዳት ፕሮፌሰር አምሳሉ ተበጄ ተናግረዋል። ረሃቡ ከተከሰተባቸው 37 ቀበሌዎች ውስጥ አብዛኛዎቹ መኪና የማይገባባቸው እንደሆኑ የጠቀሱት ሰብሳቢው ተጎጂዎቹ አስራ አምስት ኪሎ ግራም ፍርኖ ዶቄት ለመቀበል የ12 ሰዓት የእግር መንገድ ተጉዘው መምጣታቸው ችግሩን አባብሶታል ብለዋል። ድርቁ በእንስሳትና በሰብል ላይም ያስከተለው ጉዳት ከፍተኛ እንደሆነ ያመለከቱት ሰብሳቢው ዘላቂ መፍትሔ እስከሚገኝ ድረስ የሰብአዊ እርዳታ ለጋሽ ድርጅቶች እና ግለሰቦች እንዲረባረቡ ተማጽነዋል። በጣም ከፍተኛ እርዳታ የሚጠይቀው የእንስሳት ላይ ነው። አሁን ለሚቀጥለው የምርት ዘመን ማረስ አለባቸው እና ግን የሚያርሱባቸው ከብቶች ሙተዋል። አብዛኞቹ ተጎድተዋል፣ ሙተዋል፣ ወደ ላይ አካባቢ ተሰደዋል እና በሚቀጥለው የምርት ዘመን ራሱ አርሰው እንትን ማለት አይችሉም አካባቢ ያሉ ማህበረሰብ ማለት ነው። እና ይሄ ራሱን ከፍተኛ የሆነ የእንስሳት መኖ እንደዚህ አይነት ድጋፍ ይፈልጋል። አርሰው ራሳቸው እንዲችሉ በሚቀጥለው አመት መንግስት መስራት ያለበት ነው። መንግስት ማገዝ ይችላሉ። በጥናቱ ውጤት ላይ ከአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ተጨማሪ መረጃ እና አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንቀርባለን። ለአሜሪካ ድምጽ አስቴር ምስጋና ነው። አስቴር ምስጋናውን፣ ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ የዓለም አቀፉን የሥራ ድርጅት አይኤልኦ አባል የሆነችበትን አንድ መቶኛ ዓመት ለማሰብ በተዘጋጀ ሥነ ሥርዓት በተጋባዥ እንግዶች ሀገሪቱ ባለፉት ዓመታት የተጓዘችባቸውን ሂደቶች የሚዳስሱ ንግግሮች ተሰምተዋል። በሥነ ሥርዓቱ ላይ ንግግር ያደረጉት የዓለም አቀፉ የሥራ ድርጅት የአፍሪካ ዲሬክተር ፋንፋን ሩዋኒንዶ ካይራንጓ ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ1923 ዓ ም ድርጅቱን በአባልነት መቀላቀሏን ገልጸው ከዛ በኋላ ሀገሪቱ ስምንት መሰረታዊ የሚባሉትን ስምምነቶች ጨምሮ 23 ዓለም አቀፍ ድንጋጌዎችን መፈረሟን ተናግረዋል። ሆኖም አሁንም ኢትዮጵያ ያላጸደቀቻቸው ለሰራተኞች ጥቅምና መብት መከበር ወሳኝ የሆኑ ስምምነቶች እንዳሉ ጠቅሰዋል። የኢትዮጵያ መንግስት ዝቅተኛ የደሞዝ ወለል የሚወስነውን ስምምነት ቁጥር 131ና በስራ ቦታ ላይ የሚፈጸም ጥቃትና ትንኮሳን የሚመለከተውን ስምምነት ቁጥር 190 እንዲያጸድቅ ለማበረታታትና በትህትና ለመጠየቅ ይህን አጋጣሚ መጠቀም እፈልጋለሁ። በሥነ ሥርዓቱ ላይ የተገኙት የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ በበኩላቸው ድርጅታቸው ይህንን ጥያቄ በተደጋጋሚ ለመንግሥት ማቅረቡን ገልጸው ሆኖም እስካሁን ምላሽ አላገኘም ብለዋል። አሰሪና ሠራተኛ አዋጅ ቁጥር 1156 2011 በወጣው ዝቅተኛ የደሞዝ ወለል የሚወስን የደሞዝ ቦርድ ሊቋቋማል ይላል። በኢትዮጵያ አቆጣጠሩ 2011 ሰኔ 30 የወጣ አዋጅ እስካሁን ምንም እንቅስቃሴ ተግባራዊ አልተደረገም። ሰራተኞች በዝቅተኛ የኑሮ ደረጃ ላይ እንደሚገኙ በቃላት መግለጽ በሚያስቸግር ሁኔታ ላይ ነው የኑሮ ደረጃቸው የሚገኝና ስለዚህ ዝቅተኛ የደሞዝ ወለል መወሰን አለበት ነው። ዝቅተኛ የደሞዝ ወለል ማለት ሰራተኛው በልቶ ወደ ስራ የሚሄድበት እንጂ ለተሻለ ኑሮ የሚያበቃው ክፍያ ማለታችን አይደለም። በስነ ስርዓቱ ላይ የመክፈቻ ንግግር ያደረጉት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የዝቅተኛ ደሞዝ ወለልን ጉዳይ በተመለከተ በሰጡት አስተያየት መንግስት ጥናት እያደረገበት እንደሚገኝ ገልጸዋል። የሚኒመም ዌጅ ጉዳይ በተደጋጋሚ ይነሳል። ምናልባትም ጥናቱ እየተገባደደ ይገኛል። ጥናቱ ሲጠናቀቅ እንመክርበታለን። ለጥናቱ ግብዓት የሚሆኑ ሀሳቦችን ከዚህ ቤት እናገኛለን ብለንም ተስፋ እናደርጋለን። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ ሀገራት የዓለም አቀፉን የስራ ድርጅት በአባልነት ሲቀላቀሉ ድርጅቱ የሚያወጣቸውን ስምምነቶች እና የሚሰጣቸውን ምክር ሀሳቦች የመፈረምና የመፈጸም ዕድል ይኖራቸዋል ብለዋል። ኢትዮጵያ ግን የዓለም ሥራ ድርጅት አባል በመሆን ቀዳሚዋ አፍሪካዊት ሀገር ብትሆንም ስምምነቶችን በመተግበር ረገድ ወደኋላ መቅረቷን አመልክቷል። ቀድመን ገባን፣ የፈረምነውንም በተግባር አልፈጸምንም፣ ያልፈረምናቸውም ኮንቬንሽኖች አሉ። በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር ዶክተር አደም ከድር የሰራተኛው ድህነት መብቶቹን እንዳይጠይቅ አድርጎታል ይላሉ። እንዳይደራጁ የሚያደርግ ፖለቲካው ብቻም አይመስለኝም። አንደኛ የክፍያ በቂ ያለመሆን ሰራተኛው በድፈት ተደራጅተው መብቱን እንዳይጠይቅ ያደርጋል ብዬ አስባለሁ። ክፍያው በቂ ያልሆነ ሰራተኛ ጥያቄ አሁን ሲያስነሳ አሁን ያለችውን ክፍያ የሚያጣ ከሆነ መደራጀቱን ይተወዋል ማለት ነው። የሰራተኛው ጥያቄዎች በመንግስት በኩል ተገቢውን ትኩረት እንደማያገኙም ዶክተር አደም ይገልጻሉ። ጥያቄም ሲጠየቅ ጥያቄበት ወደ ሌላ ጥያቄ ፖለቲካ ጥያቄ ሆኖ የሚታይበት ሰራተኛው ጥያቄ ጠይቆ በአግባቡ መንግስት ሰምቶ ሲመልስ አናይም። ከኑሮ ውድነት ጋር በተገናኘ ብዙ ጊዜ ሰራተኛ ተናገረ እንዲህ አለ ይባላል፣ ግን አጀንዳ ሆኖ እስከ መንግስት ሄዶ እስከ ፖሊሲ ሄዶ ምላሽ ሲያገኝ አናገኝም። ኢትዮጵያ የዓለም የስራ ድርጅትን የተቀላቀለችበት አንድ መቶኛ ዓመትን ለማሰብ የተዘጋጀው ስነ የአሰሪና ሰራተኛ ጉባኤን ጨምሮ የተለያዩ መርሃ ግብሮችን በማካተት ለሶስት ቀናት እንደሚቆይ ተነግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን አመሰግናለሁ። ዘገባውን ከማስተዋወቂ በፊት ነው ቪዲዮ የተለቀቀው የኢትዮጵያ የሰራተኞችን ኢትዮጵያ የሰራተኞችን ዝቅተኛ ደሞዝ ወለል የሚወስነውን ስምምነት እንድታጸድቅ ዓለም አቀፉ የስራ ድርጅት አይ ኦ ኤል ጠየቀ በሚል ርዕስ ያዘጋጀውን ዘገባ ነበር ገብረ ሚካኤል ያስደመጠን። ስርጭታችን ይቀጥላል። ከፍተኛ ቁጥር ያላቸው የአፍሪካ ተማሪዎች ቪዛ እንደሚከለከሉ አንድ ጥናት አመለከተ ይላል ቀጣዩ ዘገባ። በዓለም ዙሪያ ትምህርታቸውን በዩናይትድ ስቴትስ ለመማር የሚሹ ተማሪዎች ከዩናይትድ ስቴትስ የውጭ ጉዳይ ቢሮ ኤፍ 1 የተሰኘውን ቪዛ ማመልከት ይኖርባቸዋል። የቪዛ አይነቱ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ ትምህርታቸውን እየተማሩ እንዲኖሩ ይፈቅዳል። ይሁንና የዩናይትድ ስቴትስ ከፍተኛ ትምህርት መምህራንና አመራሮች ጥምረት በጎርጎሮሳውያኑ ሐምሌ 23 ይፋ ባደረጉት ሪፖርት ከሌሎች አህጉር ከሚመጡ ተማሪዎች ይልቅ አፍሪካውያን ተማሪዎች በከፍተኛ ቁጥር ቪዛ እንደሚከለከሉ ማረጋገጣቸውን አስታውቀዋል። የሮቢን ገስን ዘገባ ኤደን ገረመው ታቀርበዋለች። ይህች ጎበዝ ታዳጊ ሩዋንዳዊት ጄሲካ ኬዛ ትሰኛለች። ባለፈው ዓመት የሳን ፍራንሲስኮ ሊቀ ጳጳስ ሪዮርዳን ሁለተኛ ደረጃ ትምህርት ቤት ውስጥ ለመማር ሙሉ የነጻ ትምህርት ዕድል አግኝታለች። ጄሲካ የቅርጫት ኳስ መጫወት፣ ባሌ ዳንስና ከሁሉ በላይ ደግሞ የስነ ህይወት ምህንድስና ያስደስታታል። ካለ ስነ ህይወት ህይወት ምህድስና ባለሙያዎች ሐኪሞች ሊኖሩ እንደማይችሉ ተገነዘብኩ። ስለዚህ ታዲያ ዶክተሮች ለታካሚዎቻቸው በተሻለ መልኩ ድጋፍ የሚያደርጉበትና የሚረዱበት ሙያ ላይ ለምን አልሰራም አልኩኝ። ጄሲካ ተማሪዎች አሜሪካ ውስጥ እየተማሩ እንዲኖሩ የሚፈቅደውን የግዳጅ ቪዛ የሆነውን ኤፍ ዋን የተሰኘ የተማሪ ቪዛ ብታመለከትም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማመልከቻዋን ውድቅ በማድረግ ህልሟን አክስሞታል። በሩዋንዳ ስትሰራ ከጄሲካ ጋር የተዋወቀችው ኤቢ ፌንሊንግ ጄሲካን በሳን ፍራንሲስኮ ለመቀበል አስባ የነበረ ሲሆን በክልከላውም እጅግ አዝናለች። ይሄ ስህተት ያለው ከስርዓቱ ይልቅ እሷ ጋር እንደሆነ ነው የምታስበው። ያ ደግሞ ልቤን ሰብሮታል። ጄሲካ በዩናይትድ ስቴትስ ውስጥ ለመማር ቪዛ ከተከለከሉ በርካታ ዓለም አቀፍ ተማሪዎች መካከል አንዷ ናት። የፕሬዝዳንቶች ህብረት የከፍተኛ ትምህርትና ኢሚግሬሽን ሐምሌ ላይ በሪፖርቱ እንዳመለከተው በጎርጎሮሳውያኑ 2015ና 2022 መካከል ባለው ጊዜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ቁጥር ያለው የኤፍ ዋን ቪዛን ጥያቄዎችን ውድቅ ማድረጉን አስታውቋል። በሐምሌ 2023 ይፋ በተደረገው ሪፖርትም ዩናይትድ ስቴትስ ውስጥ ያሉ እጅግ የተደነቁ ትምህርት ቤቶች 92 ሺህ የሚደርሱ ተማሪዎችን ቢቀበሉም ምክንያቱ ሳይገለጽላቸው እኚህ ተማሪዎች ቪዛ መከልከላቸውን አስታውቋል። ከአምስት መቶ በላይ ዩኒቨርሲቲና ኮሌጅ ፕሬዚዳንቶች ጥምረትም አፍሪካውያን በከፍተኛ ሁኔታ ቪዛ ይከለከላሉ ያለ ሲሆን በአሃዝ ሲቀመጥም 50 ከመቶ በላይ የሚሆኑ አፍሪካውያን ቪዛ ሲከለከሉ አንጻሩ የአውሮፓ ተማሪ አቻዎቻቸው ግን አስር ከመቶዎቹ ብቻ ቪዛ እንደሚከለከሉ አስታውቋል። ራጂካ ባህንዳሪ የሪፖርቱ ዋና ጸሐፊ ናቸው። በዓለም አቀፍ ደረጃ ላሉ ተማሪዎች ቪዛ መከልከላቸው ጨምሯል። ነገር ግን ደግሞ መረጃውን የፈለግከውን ያክል ቆራርጠን ለዋውጠን ብናየው በወቅቶች ብንከፋፍልና ብናየው ባልተመጣጠነ መልኩ ከአፍሪካ የሚመጡ ተማሪዎች በዚህ ተጎድተዋል። አንድ ያልተቀየረ ነገር ቢኖር አፍሪካውያን ተማሪዎች ወደ ዩናይትድ ስቴትስ ለመምጣት በከፍተኛ ሁኔታ ቪዛ እንደሚከለከሉ ነው። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በዚህ ጉዳይ ላይ በሰጠው ምላሽ የዩኒቨርሲቲ ፕሬዚዳንቶችን መረጃ ወይም ደግሞ የጥናት ዘዴ ማስተባበል እንደማይችል ተናግሯል። ነገር ግን በዚሁ ዓመት በሰጠው መግለጫ ቢሮቸው ባለፉት አስርተ ዓመታት ውስጥ ከአርባ ሺህ በላይ ለሚሆኑ አፍሪካውያን ተማሪዎች ቪዛዎች ሰጥቷል ያለ ሲሆን የቪዛ ውድቅነትን በተመለከተም ሁሉም የቪዛ ማመልከቻዎች የሚዳኙት በኢሚግሬሽንና በዜግነት ህግ አይኤንኤ በሚመለከተው የፌዴራል ህግ ድንጋጌዎች መሰረት መሆኑን ጠቅሶ በየግለሰቡ ጉዳዩ የሚል እንዲለያይ ነው ሲል አስታውቋል። ስቲቭ ሞስ የፌድሊንግ ባለቤት ሲሆን እሱም በሩዋንዳ እየተመላለሰ ስራውን ይሰራል። በዩናይትድ ስቴትስ ያለው የቪዛ ሂደት ታዲያ የተበላሸ ነው ሲል ይገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ውስጥ ያለው ስርዓት በመሰረታዊነት መቀየር አለበት። ሰዎች ሲከለከሉ ግልጽነት ሊኖር እንዲሁም ወዲያውኑ የተከለከሉበት ምክንያቱ ሊነገራቸው ይገባል። የውሳኔውን ተጨባጭነት ለማስታወቅ ለምን መከልከሉ እንደተደረገ መገለጽ አለበት። ጄሲካን ለመቀበል ተዘጋጅተው የነበሩት እነ ስቲቭን በታዳጊዋ ጥብቅና በመቆም እንድትከራከርላቸው ጃህሊያ ፍሬንች የተሰኘች የኢሚግሬሽን ጠበቃ ቀጥሯል። ጠበቃዋ በዩናይትድ ስቴትስ ሕግ መሰረት ማንኛውም ሰው ለቪዛ ሲያመለክት በቋሚነት መሰደድ እንደሚፈልግ ተደርጎ ስለሚታሰብ ትምህርታቸውን ሲጨርሱ ተማሪዎቹ ወደ ሀገራቸው ለመመለስ ፍላጎቶች እንዳሏቸው የሚያሳዩ ማስረጃዎችን ማቅረብ አለባቸው ይላሉ። አክለውም የአሜሪካ የውጭ ጉዳይ ሚኒስትር ህግ ሩዋንዳዊቷ ታዳጊ ለምን ቪዛ እንደከለከላት እንዲያስታውቅ የሚያስገድደው ህግ የለም ይላሉ። ህጉ የቱ ጋር እንደተሳሳተ ማብራሪያ እንዲሰጡ የምናደርግበት መንገድ የለም። ስለዚህ ደግሞ ውሳኔውን ይግባኝ ለማለት ምንም ነገር ማድረግ አይቻልም። እንደሚመስለኝ በዩናይትድ ስቴትስ ኢሚግሬሽን ውስጥ የተረጋገጠ ጥቁሮችና ጸይሞችን ማግለል አለ። ይሄ ሊካድ የሚቻል ነው ብዬ አላስብም። ይህ በእንዲህ እንዳለ ታዲያ ጄሲካ መንፈሷ አሁንም ጠንካራ ነው። አንድ የተማርኩት ነገር ቢኖር ይህ ዓለም ፍትሐዊ ያለመሆኑንና ሁሌ የፈለግከውን እንደማናገኝ ነው። ነገር ግን ደግሞ እጅግ ብዙ እድሎች ስለሚጠብቋችሁ ህልማችሁን አጥብቃችሁ ያዙ። ዘንድሮ የሁለተኛ ደረጃ ትምህርቷን የምታጠናቅቀው ጄሲካ የስነ ሕይወት ምህንድስና መማር የምትችልባቸው ሌሎች በአለም ዙሪያ ያሉ አማራጭ ሀገራቶችን በማፈላለግ ላይ ትገኛለች። ለሮቢን ገስ ዘገባ አይደንገርመው። ስርጭታችን ይቀጥላል። ቀጣዩ ዘገባችን ወደ እስራኤልና ሐማስ ጦርነት ይወስደናል። በእስራኤል ሐማስ ጦርነት አዲስ የተኩስ አቁም ስምምነት የማይጨበጥ ሆኗል ይላል ዘገባው። እስራኤል እና ሐማስ ወደ ድርድር ጠረጴዛው ለመመለስ እስካሁን ፈቃደኞች አይደሉም። እስራኤል እንደምትለው በጋዛ ላይ በምታካሄደው ጥቃት እየቀጠለ ባለበት ወቅት የሲቪሎችን ጉዳት ለመቀነስ እየሞከረች ነው። ቬሮኒካ ባልዴራስ እግሌሲያስ ያደረሰችን ዘገባ ነው እንደሚከተለው ይቀርባል። እስራኤል በጋዛ ላይ ጥቃቷን እንደ አዲስ በምትፈጽምበት ወቅት በርካታ ፍልስጤማውያን በአላቅሳ ሰማዕታት ሆስፒታል ተሰባስበው በእስራኤል ጥቃት ምክንያት በቅርቡ ሕይወታቸውን ላጡ ሰዎች ሐዘናቸውን በመግለጽ ላይ ናቸው። ለሙታኑም በመጸለይ ላይ ናቸው። ሌሎች ደግሞ አካባቢያቸውን ለቀው በመውጣት ላይ ናቸው። አሜሪካ እስራኤል በሲቪሎች ላይ የሚደርሰውን ጉዳት እንድትቀንስ ያስተላለፈችውን ጥሪ ተግባራዊ በማድረግ ላይ ነች ስትል ታስታውቃለች። የአሜሪካ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ የሚያክሉት አለ። ሰዎች ከውጊያ ቀጠናው እንዲርቁ መሄድ ያለባቸውን ቦታዎች ካርታ በመረጃ መረብ ላይ አውጥተዋል። ያንን የሚያደርጉ ማለትም የሚያጠቁበትን አካባቢ የሚያስታውቁ ዘመናዊ ሰራዊቶች ብዙ የሉም። እስራኤልና ሐማስ ግን አዲስ የተኩስ ማቆም ስምምነት ለማድረግ እና ታጋቾችን ለመለዋወጥ ፍላጎት እያሳዩ አይደለም። ጃን ኪርቢ ምክንያቱን ያስረዳሉ። ሐማስ ተጨማሪ የታገቱ ሴቶችና ሕፃናትን ዝርዝር ለመስጠት ፈቃደኛ ባለመሆኑና እምቢተኛ በመሆኑ ሊሳካ አልቻለም። በእጃቸው እንዳሉ የምናውቀውን ታጋቾች ዝርዝር አምጥተው እስራኤል ያንን ተመልክታ ልውውጥ እንዲኖር ፈቃደኞች አልሆኑም። በመስከረም 26 2016 በሐማስ የተፈጸመውን ድንገተኛ የሽብር ጥቃት በተመለከተ እስራኤል መረጃው እንደነበራት ነገር ግን ችላ እንዳለችው በቅርቡ በኒውዮርክ ታይምስ የወጣ ሪፖርት ጠቁሟል። ጋዜጣው ያነሳቸው ጥያቄዎች የሚመለሱት በሌላ ጊዜ እንደሆነ የሚገልጹት የእስራኤል መከላከያ ስትራቴጂ ጉዳዮች አማካሪ ሮን ደርመር አሁን ትኩረታቸው ምን ላይ እንደሆነ ለኤቢሲ ቴሌቪዥን አብራርተዋል። ከጦርነቱ በኋላ ከበድ ያለ ምርመራ ይኖረናል። አሁን በጦርነቱ ወቅት ሁሉም ኃይሎች ለአንድ ዓላማ በአንድነት እንዲቆሙ ማድረግ አስፈላጊ ነው። ዓላማውም የሐማስን ወታደራዊ አቅም መደቆስ እና በጋዛ ላይ ያለውን ፖለቲካዊ አገዛዝ እንዲያከትም ማድረግ እንዲሁም ጋዛ ለእስራኤል ስጋት እንዳትሆን ማድረግና ታጋቾች እንዲለቀቁ ማድረግ ነው። እንደ ሮን ደርመር አስተያየት ሐማስን መደምሰስ ለቀጠናው የሰላም በር ይከፍታል። ከቀጠናው ሰላም አንጻር ወደፊት ከፍልስጤማውያን ጋር ፖለቲካዊ መፍትሄ ላይ የምንደርስበትን መንገድ እንሻለን። ሮን ደርመር አያይዘውም የሲቪሎች ጉዳት እንዲቀንስና የሰብአዊ እርዳታ እንዲጨምር አሜሪካ በምታቀርበው ጥያቄ ላይ እስራኤል ትስማማለች። በመከታተል ላይ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላልፍላችሁን የአሜሪካ ድምፅ ስርጭት ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የጤና ጉዳይን የተመለከተ ይሆናል። በአማራ ክልል የኮሌራ ወረርሽኝ የዘጠና ሰዎች ህይወት እንዳለፈ ተገለጸ ይላል ዘገባው። በአማራ ክልል ካለፈው ሐምሌ ወር መጀመሪያ አንስቶ በተቀሰቀሰ የኮሌራ ወረርሽኝ ዘጠና የሚደርሱ ሰዎች ህይወታቸውን እንዳጡ የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። አምስት ሺህ የሚደርሱት ደግሞ በወረርሽኙ ተይዘው ህክምና እንዳገኙ ኢንስቲትዩቱ ገልጿል። የክልሉ ጤና ቢሮም ወረርሽኙ እንደተከሰተ አረጋግጦ በተለይ በጸበል ቦታዎችና ሰዎች በብዛት በሚሰባሰቡባቸው አካባቢዎች የከፋ ጉዳት ማድረሱን ጠቅሷል። ይሁንና በአሁኑ ወቅት በወረርሽኙ የሚሞቱ እንደሌሉና የጤና ቢሮውም ኢንስቲትዩቱም አስታውቀዋል። አንድ የደብረ ታቦር ስፔሻላይዝ ሆስፒታል የህክምና ባለሙያ ደግሞ የአካባቢው የጸጥታ ችግር ህክምና ለመስጠትም ሆነ ለህክምና ለማግኘት አዳጋች እንደሆነ ተናግረዋል። በተለይ የገጠሩ ህብረተሰብ ለጉዳት እየተዳረገ እንደሆነ ጠቁመው ተፋላሚ ኃይሎች ለጤና አገልግሎቶችና ሰብአዊ ድጋፎች መዳረስ ተባባሪ እንዲሆኑ ጠይቀዋል። መስፍን አራጌ ዘገባውን ይዘዋል። በአማራ ክልል የኮሌራ በሽታ በወረርሽኝ ደረጃ ከተከሰተ አራተኛ ወሩን እንዳስቆጠረ ለአሜሪካ ድምጽ ያስታወቁት የክልሉ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ መነሻውን በምዕራብ ጎንደር የሚገኘው የባርሚል ጊዮርጊስ የጸበል ቦታ ነው ብለዋል። ኮሌራ እንግዲህ አንድ በሽተኛ ቢሆን ወረርሽኝ ነው የሚባለው በዓለም ጤና ድርጅት ትርጓሜ መሰረት እና በእኛ ክልል ከሐምሌ ሰባት 2015 ጀምሮ ተከስቷል። በምዕራብ ጎንደር ቋራ ወረዳ በርሜል በሚባል የጸበል ቦታ ነው መጀመሪያ የተከሰተው። ከዛን ጊዜ ጀምሮ እስካሁን ያው በክልሉ ትንሽ ለመሰራጨት ነው እያደረገው። ሩቅ ቦታ ስለሆነ የበሽታ ቅኝት ለማድረግ እዛ አካባቢ ከወረዳው ከተማ በጣም የራቀ እና የእግር ጉዞ የሚጠይቅ ስለነበረ እና ሰዎች በአንድ ቦታ በርከት ብሎ የተሰባሰቡ ስለነበረ ተጋላጭነታቸው ከፍተኛ ስለነበር ጉዳት ደርሷል። ከዛ እንግዲህ የአጠቃላይ የበሽታ መከላከል ለመቆጣጠር ስራውን በደንብ አጠናክረን በመስራት ከሁለት ሺህ ሰዎች በላይ ነው የታመሙት። ይሄ ወደ ክልሉ በስፋት ተሰራዊቱ ጉዳት እንዳይደርስ ለማድረግ ጥረት አድርገናል። እንደ ሀገር በእርግጥ ከአንድ አመት በላይ ኮሌራ አለ። ካለፈው አመት ሐምሌ 7 ቀን 2015 ዓ ም ጀምሮ እስካለፈው ሳምንት ድረስ በተደረገ የላብራቶሪ ምርመራ 4942 የበሽታው ህሙማን እንደተገኙ በኢንስቲትዩቱ ተረጋግጧል። ባለፉት ሶስት ወራት በክልሉ በኮሌራ የሞቱት ሰዎች ቁጥር 90 እንደሚደርሱ የገለጹት ዋና ዳይሬክተሩ ከፍተኛ ሞት የተመዘገበው በቋራ እንደነበር ጠቁመዋል። የወረርሽኙ መኖር ከተደረሰበት በኋላ በተደረገው የሕክምና እንቅስቃሴ በቅርብ ቀናት ውስጥ የተመዘገበ ሞት እንደሌለ አቶ በላይ አረጋግጠዋል። ወረርሽኙ ከተከሰተባቸው አምሳ አራት ወረዳዎች በገሚሱ ስርጭቱን መስፋፋቱን ለመግታት እንደተቻለ የተናገሩት ዋና ዳይሬክተሩ፣ ይሁንና ችግሩ በምስራቃዊው የአማራ ክልል አሁንም እንደሚስተዋል አልሸሸጉም። የዓለም ጤና ድርጅትና ፌዴራል ጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ስባር ጉድጋፍ ክትባት ሰጥተናል በተመረጡ ወረዳዎች ላይ አሁን ባለው በተለምዶ በምዕራብ አማራ የምንለው አካባቢ በሽታውን በብዛት ለመቆጣጠር ችለናል። እስካሁን አምሳ አራት ወረዳዎች ናቸው የተጠቁት እና ወደ ሀያ ስምንት ወረዳዎች ላይ ሙሉ በሙሉ ለመቆጣጠር ችለናል። አንድን ኮሌራ ወረሽኝ በቁጥጥር ስር ውሏል የሚባለው በተከታታይ በዛ ወረዳ ላይ ለቢያንስ እስከ 42 ቀን አካባቢ ድረስ ዜሮ መሆን ሲችል ወደ 26 ወረዳዎች አሁንም ወረርሽኝ አለባቸው የምንላቸው ናቸው ማለት ነው። በተለይ በአሁኑ ሰዓት በምስራቁ ክፍል በተለይ በሰሜን ወሎና በዋግምራ በሚገኙ ወረዳዎች ላይ ነው ያለው። እርግጥ ቁጥሩ በጣም ብዙ የሚባል አይደለም። በደቡብ ጎንደር ደብረ ታቦር ስፔሻሊቲ ሆስፒታል የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ ግን ችግሩ አሳሳቢ እንደሆነ አመልክተዋል። በተለይ በትራንስፖርትም ሆነ በአካል ተደራሽ መሆን ባልቻሉትና የአማራ ክልል ምዕራባዊ ክፍል በሆኑት ስማዳ ታችጋይንትና መሰል አካባቢዎች በስፋት እንደሚስተዋል አረጋግጠዋል። የአማራ ክልል ላይ እንዳጠቃላይ ካለው ከግጭቱ ጋር ተያይዞ ተላላፊ የሆኑ በሽታዎች እየጨመሩ ነው ያሉት። ከእሱ መካከል አንዱ ይኸው ኮሌራ ነው። አብዛኛው የህብረተሰብ ክፍል ደግሞ ወደ ገጠሩ አካባቢ ካለው ላይ ነው እየተከሰተ ያለው። የመንገድ ችግር ስላለ፣ የትራንስፖርቴሽን ችግር ስላለ እየደረሰ አይደለም። ወደዚህ የመድሃኒት እጥረት አለ፣ ግን ባገኘነው አጋጣሚ ሁሉ ሪሰስቴት እያደረግን ለመመለስ እየሞከርን ነው። በዋነኝነት ወረርሽኙ አለ። ታንጀብል የሆነ ዳታ ይሄን ያክል ሞተ፣ ይሄን ያክል ኤፒዲሚዮሎጂ፣ ይሄን ያክል ነው ለማለት ክሊር የሆነ ዳታ የለንም። ነገር ግን ሲይዙ፣ በየቀኑ እየጨመረ ነው ያለ፣ እየመጣ ነው ያለ። ወደ ሆስፒታላችን ጨምሯል ለማለትም ደርሷል ለማለት የሚያስደፍረው ነገር ምን ይሆን፣ እኛ ጋር በየቀኑ የሚመጡት እዚህ ኦፒዲ የምናያቸው በየቀኑ የሚመጡትን ስናያቸው ድሮ ከአንድ ወር ከሁለት ወሩ በፊት የነበረውን ስናይ ምናልባት አንድ ኬዝ ሁለት ኬዝ ሊኖር ይችላል። አሁን ላይ ግን በቀን ሶስት አራት አምስት ኬዝ ኤግዛማይን እናደርጋለን። በሌላ በኩል የወረርሽኙን መኖር ያረጋገጡት የክልሉ ጤና ቢሮ ኃላፊ አብዱልከሪም መንግስቱ የኮሌራ መቀስቀስ መንስኤዎችን አስቀድሞ ከመከላከል አንጻር ከሃይማኖት አባቶች እና ከተጽዕኖ ፈጣሪ ግለሰቦች ጋር የተደረገው ምክክር ርና እርምጃ ወረርሽኙ የከፋ ጉዳት እንዳያስከትል አስችሏል ይላሉ። በክልላችን እንግዲህ የኮሌራ ወረርሽኝም ተከስቷል። ይህንን እንግዲህ ከመቆጣጠር አኳያ ብዙ ስራዎችን የሰራንበትና አጋር አካሎቻችንም የተረባረቡበት ሁኔታ ነው ያለው። በአሁኑ ሰዓት የቀነሰበት አግባብ ነው ያለው። ጸበል ቦታዎችን ማዕከል አድርጎ ነው ብዙ ማህበረሰብ የሚገኝበት ማዕከል አድርጎ ነው የተከሰተው። በአሁኑ ሰዓት እየተቆጣጠርን ያለንበት ሁኔታ ነው ያለው። ይህንን ስናደርግ አንዱ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ አጋር አካሎችን እና የሚመለከታቸውን ባለድርሻ አካላትም በቢሮ ደረጃ በማወያየት የአማራ ህብረተሰብ ጤና ኢንስቲትዩትም በየሳምንቱ ከጤና ቢሮ ጋር በመሆን ያንዳንዱን ነገር በመገምገም የቅም መረጃ ልውውጥ በማድረግ የተሻለ ስራዎችን መስራትና አሁን ህልፈተ ህይወት የማይዳረጉበትን ሁኔታዎች የፈጠርንበት ሁኔታ ነው ያለው። በደብረ ታቦር ስፔሻሊቲ ሆስፒታል የሚያገለግሉት የጤና ባለሙያ የመድኃኒት እጥረት አሁንም እንዳለ ጠቁመው፣ በተለይ በትጥቅ ግጭት ውስጥ ያሉ ኃይሎች ሁሉ ችግሩ የከፋ ጉዳት ሳያስከትል የመፍትሄዋ አካል እንዲሆኑ ጠይቀዋል። የመድኃኒት እጥረት አለ። በቀላሉን እናገኛቸው በቀላሉ ህይወት አድን የምንላቸው እንደዚህ እንደ ኖርማል ሰላይን አይነት ቦዲ ፍሉድ ሪፕለስ የምናደርግበት ፈሳሽ በኢንትረቬነስ የምንሰጥበት እራሱ አናገኝም፣ እጥረት አለ። አንደኛ የመድኃኒት እጥረት አለ። ሁለተኛ ባለሙያው ደግሞ ተንቀሳቅሶ ከይዞ ሀፕን ያደረገበት ቦታ ላይ ሄዶ ለመስራት የጸጥታ ስጋት አለ። በእርግጠኝነት ሁኔታው በዚህ የሚቀጥል ከሆነ የመድኃኒት እጥረት በዚህ ሁኔታ የሚቀጥል ከሆነ ባለሙያው ተንቀሳቅሶ ማከም የማይችል ከሆነ ህሙማን በሰዓቱ መድረስ የማይችሉ ከሆነ ብዙ የሞት አደጋ ሀፕን ያደርጋ ነኝ። ሰዎቹ ይሞታሉ። ከዛ በበለጠ ደግሞ ወረርሽኙ ይስፋፋል። ግጭት አለ በሁለቱ አካላት መካከል ውጊያ ለ ምንም የሆን ምክንያቱ ውጊያ ለ የሆነ ጦርነት አለ። ነገር ግን ከሁለቱም አካላት ህብረተሰቡን ለማገልገል እኛ እድል ቢሰጠን ጤና ባለሙያዎች ተዘዋውሮ መስራት የሚችሉበት አግባብ ቢኖር ከሁለቱም አካል መግባባት ቢኖር ህሙማን ደግሞ የሚንቀሳቀሱበት አግባብ ቢኖር በተሻለ ደረጃ አደጋውን መቀልበስ ይቻላል። ከዛ ባለፈ ደግሞ መድኃኒት ነክ የሆኑ ነገሮች ያለ ገደብ የሚገቡበት አግባብ ቢኖር የተደቀነውን አደጋ በተቻለ መጠን መቀነስ ይቻላል። አቶ በላይም ተመሳሳይ መልእክት አስተላልፈዋል። በዚሁ አጋጣሚ መናገር የምፈልገው የትኛውም የጸጥታ ኃይል እ ኮሌራን ብቻ ሳይሆን አጠቃላይ የጤና ግባቶች ለተገልጋዮቹ እንዲደርሱ ይሄ የሰብአዊ አገልግሎት ስለሆነ ማንኛውም ሰው ትብብርና ድጋፍ ማድረግ ይጠበቅበታል። ያም ሆኖ ግን ባለው ችግር ውስጥ ሆነን ጥሩ ስራዎች እየሰራን ነው። ከዛ በተጨማሪ ግን የኮሌራን ምላሽ ለመስጠት ወሳኝ ግባቶች ያስፈልጋሉ። ህይወት አድን ግባቶች ያስፈልጋሉና ሁሉም ረድጅ ድርጅቶች ድጋፍ እንዲያደርጉ እንጠይቃለን። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ከሶስት ቀናት በፊት ባወጣው ሪፖርት ኮሌራ ለመጀመሪያ ጊዜ ከተከሰተበት ከነሐሴ 2014 ዓ ም ወዲህ በአገሪቱ የተለያዩ አካባቢዎች ተስፋፍቶ የታማሚዎች ቁጥር እንደጨመረ አስነብበዋል። በአገር አቀፍ ደረጃ 7.1 ሚሊዮን ለሚደርሱ የህብረተሰብ ክፍሎች የኮሌራ ክትባት እንደተሰጠ ሪፖርቱ አስታውቆ መሰረታዊ ችግሩን ለመድረስ የሚደረ ያደረገው ጥረት ግን ክፍተት እንዳለበት አመላክቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ ከአሜሪካ ድምፅ። ስርጭታችን እንደ ቀጠለ ነው። ቀጣዩ ዘገባችን አፍሪካ ንክርሶች የተሰኘው ሳምንታዊ ቅንብራችን ነው። ኬንያ ኤች አይቪ በደማቸው ውስጥ በሚገኝባቸው ሰዎች ብዛት ከአፍሪካ ሰባተኛ ነች። በብሔራዊ የተላላፊ በሽታዎች ቁጥጥር ምክር ቤት መሠረት በአገሪቱ ያሉ ቫይረሱ በደማቸው ያለ ሰዎች አንድ ነጥብ አራት ሚሊዮን ናቸው። የሆነ ሆኖ ጁማ ማጃንጋ ከናይሮቢ ባጠናቀረው ዘገባ እንዳለው ኬንያ የቫይረሱን ስርጭት በመቀነስ ረገድ ብዙ እርምጃዎችን አስመዝግባለች። ሌላው ለአፍሪካ ነክ ርዕሶች የያዝነው ዘገባ ደግሞ ወደ ናይጄሪያ ይወስደናል። ናይጄሪያ ባለፈው ዳር መጀመሪያ ላይ የኤሌክትሪክ ኃይልን የበለጠ አስተማማኝ ታዳሽና ተደራሽ ለማድረግ የፀሐይ ኃይል ምንጭንም ጭምር ያካተተ የመጀመሪያ አነስተኛ የኤሌክትሪክ ኃይል ማሰራጫ በናሳራዋ ግዛት ጀምራለች። ጊብሰን ኤሜካ ከአቡጃ ናይጄሪያ የላከው ዘገባ ነው። ሁለቱንም ዘገባዎች ቆንጅት ታየ ታቀርብልናለች። ሉሲ ዋንጂኩ ለኤችአይቪ መጋለጧ ተመርምራ ሲነገራት ገና በአስራዎቹ ዓመታት ዕድሜዋ የሁለተኛ ደረጃ ትምህርቷን እንደጨረሰች ነበር። በዚያ ዕድሜዋ ወልዳው የነበረው ሕጻን ልጇ የኤችአይቪ ይዞታዋን ባወቀች በሁለት ሳምንታት ውስጥ ሞተባት። የናይሮቢ ነዋሪዋ ሉሲ ዋጂንኩ ይህ ከሆነ ከዓመታት በኋላ ታዲያ ለኤችአይቪ የተጋለጡ ወጣት ሴቶች ድምፅ የሚባል ድርጅት መሰረተች። ማህበረሰቡን መሰረት ያደረገው ይህ ድርጅቷ አላማው ለኤችአይቪ ለተጋለጡ ልጃገረዶችና ወጣት ሴቶች ለመሟገትና ድጋፍ ለመስጠት ነው። እኔ እጄን ይዞ አይዞሽ የሚለኝ ባልነበረበት ጊዜ ይሰማኝ በነበረው ስሜት ውስጥ ያለች እኔ እንድደርስላትና እጇን እንዲይዛት የምትጓጓ ልጃገረድ አንዱ ጋር ትኖራለች። የእኔን ታሪክ እየሰማች ልትሆንም ትችላለች። ከሆነ እኔ በአንድ ወቅት ከወሰድኳቸው የተሻሉ ውሳኔዎችን ትወስዳለች። እኔ ባለፍኩበት መንገድ ማለፍ አይኖርባትም። የሀገሪቱ መንግስትም ኤች አይ ቪ ኤድስን እየታገለ ነው። ዶክተር ሌኔት ጁማ ናይሮቢ ውስጥ የሚሰሩ የተላላፊ በሽታዎች ልዩ ሐኪም ናቸው። የጤና ጥበቃ ባለሙያዎችን ማሰልጠን በተለያዩ የሀገሪቱ አካባቢዎች የሕክምና ተቋማትን ማስፋፋትና መድኃኒቱን በነጻ ማደል የመሳሰሉት እርምጃዎች ኬንያ ውስጥ በኤች አይ ቪ ረገድ ያለውን የጤና አጠባበቅ እንዲሻሻል ከረዱት እርምጃዎች መካከል ጥቂቶቹ መሆናቸውን ነው የሚያብራሩት። ሪዳክሽን ሞታሊቲ ሪዳክሽን ሞርቢዲቲ በበሽታ የተነሳ የሚሞቱ ሰዎች ቁጥር ቀንሷል። ሰውነቱ እልቅ ብሎ የከሳ ሰው ሲታይ ኤች አይ ቪ ኤድስ እኮ ነው ይባል የነበረበት ጊዜም አልፏል። አሁን በጥሩ የጤና ሁኔታ ነው የሚኖሩት። ኤች አይቪ የተጋለጡ መሆናቸውን ማንም ሳያውቅ ከሌሎች ሰዎች ጋር ተቀላቅሎ ለመኖር ይችላሉ። የኬንያ የጤና ሚኒስቴር ሪፖርት እንደሚለው ለቫይረሱ ከተጋለጡት አንድ ነጥብ አራት ሚሊዮን ሰዎች መካከል አንድ ነጥብ አንድ ሚሊዮኑ መድኃኒቱን የሚወስዱ ሲሆን መድኃኒቱ ከእነዚህ ውስጥ 73 በመቶ ላይ ቫይረሱ በላቦራቶሪ ምርመራ መታየት በማይችልበት ደረጃ ለመቀነስ ችለዋል። የኬንያን የኤችአይቪ ኤድስ ይዞታ የሚቆጣጠረው ብሔራዊው የተላላፊ በሽታዎች ቁጥጥር ምክር ቤት ባወጣው ሪፖርት መሰረት በሀገሪቱ ባለፉት አስር ዓመታት ውስጥ የአዲስ የኤችአይቪ ተጋላጮች ቁጥር በ78 ከመቶ ቀንሷል። ከኤድስ ጋር በተያያዙ ምክንያቶች ለህልፈት የሚዳረጉ ሰዎች ቁጥር ደግሞ በ68 ከመቶ ቀንሷል። ይህ ትልቅ ክንዋኔ ይሁን እንጂ፣ አሁንም የቫይረሱን ከእናት ወደ ልጅ መተላለፍ ለመከላከል በሚደረገው ትግል ትልቅ ተግዳሮት እንዳለ የጤና ጥበቃ ባለሙያዎች ይናገራሉ። የኤች አይቪ ተጋላጭ ወጣት ሴቶች ድምፅ የተባለው አካል መስራቿ ሉሲ ዋንጂኩ ባለፉት ዓመታት በኤች አይቪ ምርመራ ረገድ ብዙ መሻሻል እንደታየ ትናገራለች። የሁለት ወር እርጉዝ ሆኜ ተመርምሬ ነበር። ከዚያ በኋላ ግን በፍጹም አልተመረመርኩም። አሁን ግን እናቶች ከእርግዝና ጋር ለተያያዘ የሚሆን ለሌላ ምርመራ ሐኪም ቤት በሄዱ ቁጥር የኤች አይቪ ምርመራ ማድረግ ግድ ነው። በየዓመቱ እንደ አውሮፓውያን የዘመን አቆጣጠር ታህሳስ አንድ ቀን የዓለም የኤርስ ቀን ይታሰባል። ባለፈው ሳምንት የዋለው የዘንድሮ የዓለም ኤርስ ቀን መሪ ቃልም ማህበረሰቦች ይምሩ ሌት ኮሚኒቲስ ሊድ የሚል ነበር። ዶክተር ሊናት ጁማ እንደሚያስገነዝቡትም ኤች አይቪ ከአህጉረ አፍሪካ ሙሉ በሙሉ ይወገድ ዘንድ ማህበረሰቦች መሰረታዊውን ሚና መያዝ አለባቸው። አንድ ሰው ኤች አይ ቪ በደሙ እንዳለ ካወቀ ብዙ ነገሮችን ማድረግ ይችላል። የሚያስፈልገው ስለ ጉዳዩ ያሉ መረጃዎችን መውሰድ ነው። ያንን ካደረግን አፍሪካ ኤች አይ ቪን ማስወገድ ትችላለች ብዬ አስባለሁ። ኬንያ ውስጥ በኤች አይ ቪ ኤድስ ረገድ ብዙ የተከናወነ ቢሆንም ዛሬም በሀገሪቱ ኤድስ ወረሽኝነቱ እንዳለ ነው። ሆኖም ኬንያ ከተባበሩት መንግስታት ድርጅት ጋር በመተባበር ከ2030 ዓ ም ድረስ የቫይረሱን ስርጭትና ከኤድስ ተያያዥ ሞትን በዘጠና ከመቶ ለመቀነስ መስራቷን ቀጥላለች። ሁለተኛው የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ናይጄሪያ ነው የሚወስደን ናይጄሪያ ባለፈው ህዳር መጀመሪያ ላይ የኤሌክትሪክ ኃይልን የበለጠ አስተማማኝ ታዳሽና ተደራሽ ለማድረግ የፀሐይ ኃይል ምንጭንም ያካተተ የመጀመሪያ አነስተኛ የኤሌክትሪክ ኃይል ማሰራጫ ናሳራዋ ግዛቷ ላይ ጀምራለች። የማህበረሰብ ጤና ሰራተኛ የሆኑት ጃን ማሮ በናሳራ ግዛት በሚገኘው የሳቦን ጊዳ የመጀመሪያ ደረጃ የጤና ጣቢያ ውስጥ በምሽት በሚሰሩበት ወቅት የሚተማመኑት በባትሪ ኃይል ነበር። ነገር ግን ያ ከፀሐይ ብርሃን የሚመነጨው ኃይል ወደ ማህበረሰቡ ከመድረሱ በፊት ነበር። በሌሊት ምንም አይነት ጉዳይ ቢመጣ እንቸገራለን። ስራችንን ለመስራት የምንጠቀመው ባትሪ ነበር። ለጉልበት ስራ ደግሞ ያ እጅግ የከፋ ነው። የባትሪ ብርሃን ነበር የምንጠቀመው። ቀላል አይደለም። ከላፊያ ግዛት ዋና ከተማ አንድ ሰዓት መንገድ ርቀት ላይ የሚገኘው የሳባጊዳ የገበሬ ማህበረሰብ መሪ የሆኑት ዳውዳ ያኩቡ አዲሱ የፀሐይ ኃይል ማስተላለፊያ ህይወታቸውን ቀለል እያደረገላቸው መሆኑን ይናገራሉ። በብየዳ፣ በነዳጅ ማደያዎች ላይ ነዳጅ በመቅዳት በመሙላትና በመሳሰሉት፣ እንዲሁም በወፍጮ በውሃ ማጣሪያና በማቀዝቀዣ መስክ እድገትና ለውጥ ታይቷል። ስራ ፈጣሪው ሱሌማን ዳውዳም ህብረተሰቡ ከፀሐይ ኃይል ማመንጫው በተጨማሪ ምቾቱንና ሌሎች ጥቅሞችንም እያገኘ መሆኑን ነው የሚናገሩት። የፀሐይ ኃይል ማመንጫው ወደ እኛ ከመምጣቱ በፊት መብራት አልነበረንም። ኃይል የምናመነጨው ከጄኔሬተር ብቻ ነበር። ያም ሆኖ ጄኔሬተሩ ብዙ ፈተናዎችን ፈጥሮብን ነበር። የመጀመሪያው የሆነው የፀሐይ ኃይል ምንጭን የሚያካተተው ማሰራጫና ማከፋፈያ መስመር የተገጠመው ከአፍሪካ ታዳሽ ኃይል ኩባንያ ከሆነው ከፓወር ጄን ጋር በመተባበር ሲሆን በገጠር አካባቢዎች ያለውን የኤሌክትሪክ ኃይል ክፍተት ለመዝጋት የታለመ ነው። በሂስክ ፓወር ሲስተም የባለድርሻ አካላት ተሳትፎ ኃላፊ የሆኑት ኦምቦላኔ አቶ ባቴሌ፣ አብዛኛውን ጊዜ ኩባንያዎቹ ከተለመዱት ማለት ከነባሮቹ የኃይል ማመንጫ ኩባንያዎች ጋር በመሆን የመብራት አገልግሎቱን ለማቆየት ሊሰሩ እንደሚችሉ ይናገራሉ። አከፋፋይ ድርጅቶቹ ወዳሏቸው ማከፋፈያዎች እንሄዳለን። በአሁኑ ጊዜ ያላቸው የኤሌክትሪክ ኃይል ግን ከ8 ሰዓታት ያነሰ ነው። ስለዚህ ከእነሱ ጋር ተባብረን እየሰጡት ያለውን አቅርቦት ለማሳደግ የሚያስችል መለስተኛ የኃይል ማስተላለፊያዎች እናቀርባለን። ስለዚህ ቢያንስ 23 ሰዓታት ሊኖርህ ይችላል። ይህ በጣም ጥሩ ጅምር ነው። ይሁን እንጂ ወደፊት ትልቁ ስራ ይጠብቃል። እንዳለም ባንክ ዘገባ 45 ከመቶ ያህሉ የናይጄሪያ ሕዝብ የኤሌክትሪክ አቅርቦት ተደራሽነት የለውም። የስርጭታችን የመጨረሻ ዘገባ የሚሆነው ዘወትር ሰኞ የምናቀርበው የስፖርት ዝግጅታችን ነው። ትናንት እሁድ በቫሌንሺያ ማራቶን ውድድር ኢትዮጵያውያን አትሌቶች በሴቶችና በወንዶች አሸንፈዋል። በውድድሩ ተካፋይ የነበረው የአርባ አንድ ዓመቱ ቀነኒሳ በቀለ የዓለም የአንጋፋዎችን የማራቶን ክብረወሰን ሰብሯል። ኤቢሳ ነገሰ ከቫሌንሺያ የላከው ዘገባ ነው፣ እንደሚከተለው ያቀርበዋል። ብዙ ታላላቅ አትሌቶች የተሳተፉበት የቫሌንሽያ ማራቶን ውድድር ኢትዮጵያዊው አትሌት ሲሳይ ለማ በወንዶች ቦታውን ክብረ ወሰን በማሻሻል አሸንፏል። አትሌት ሲሳይ ለማ የትላንቱን ቫሌንሽያ ማራቶን ለመጨረስ ሁለት ሰዓት አንድ ደቂቃ ከ48 ሰከንድ ፈይቶበታል። አትሌት ሲሳይ ለማ ከውድድሩ በኋላ ለአሜሪካ ድምፅ ብዙ ታላላቅ አትሌቶች የተሳተፉበትን ውድድር በማሸነፉ እንደተደሰተና የኦሎምፒክ ተሳትፎውን ለማግኘት እንደሚሰራ ተናግሯል። ዛሬ በጣም ደስ ይብሎኛል። እግዚአብሔር የተመሰገነ ይሁን። ዛሬ ብዙ ታላላቅ አትሌቶች እዚህ ላይ ተገናኝቶ ኮርስ ሪከርድ ለመሞከር ነበረ። ነገር ግን ያው የተጠበቀ ሳይሆን ያልተጠበቀ ለኔ ልር ኮርስ ሪከርድን ሰጥተዋል። እግዚአብሔር አመሰግናለሁ። አገሬም ደግሞ ያው ጀስት ለአገሬ ጥሩ ነገር እንደሚሮጥ ለኦሎምፒክ ላይ አንድ እድል ይቀረኛል። ለዛም እየተዘጋጀው፣ ለሚቀጥለው ውድድርም ራሴ አዘጋጅቼ ለኦሎምፒክ ጥሩ አገሬን ይችሳሉ ብዬ አስባለሁ። መጀመሪያ ወደዚህ ሲመጣ ምንድን ነው መሰለኝ ሰው ካልኩሌሽን የሚያደርገው በእግር ፍጥነት ነው። ይሄ ደግሞ ማራቶን ነው። 10 ኪሎ 10 ኪሎ ሜትር የሚሮጠው ይሄ ኡጋንዳዊ ወደ ማረቶን ሲመጣ እግሩ ላይ የማራቶን ኤክስትራ እና ውድድር ሳይኖር አንድ ሰው በአንድ ሊያመጣ አመጣ አይችልም። ምናልባት እንደ አጋጣሚ ሊሆን ይችላል። ሃፍ ማራቶንም ብዙ አረጣይ እና ይሄ ክንዴም ሞክሮታል። ያው ጀስት ጥሩ ደረጃ መጥቷል። ጥሩ ሰዓትም አምጥቷል። ለሚቀጥለው የሚያሻሽል ይሆናል ብዬ አስባለሁ። ዛሬ ግን የተረዳው እኔ ነኝ። ፈጣሪ ነው የረድቶኛል። እነሱም ደግሞ ይሄንን ለሚቀጥለው የሆነ ነገር ይወጣሉ ብዬ አስባለሁ። ልምድ ያስፈልጋቸዋል። በዚሁ የወንዶች ውድድር ሌላኛው ኢትዮጵያዊው ዳዊት ወልዴ 2 ሰዓት 03 ደቂቃ 48 ሰከንድ ሶስተኛ ቦታውን በመያዝ አጠናቋል። ኬንያዊው አትሌት አሌክሳንደር ሙቲሶ ሁለተኛ ሆኖ ጨርሷል። አትሌት ዳዊት ወልዴ ባመጣው ውጤት ደስተኛ እንደሆነም ተናግሯል። በጣም ደስ ይላል። ከውድድሩ ላይ የነበረው ነገር በጣም ከባድ ነበረ። የነበረው ፉክክር እንደዚህ እየጠበቅኩት አልነበረ። እንደዚህ ከእኔ የተሻለ ትንሽ ጊዜ ይመጣል እየጠበቅኩት ሰውም አልነበረ በጣም ከባድ ነበር። ሲሳይ ያደረገው ነገር በጣም የሚገርም ነው። ከዚህም በላይ መሩት እንደሚችል ሚያየበት በጣም ጠንካራ ነው። ብዙ አትሌቶች መጥተዋል። ነጆሽዋም ቀነኒሳም ነበረ። ብዙ ጥሩ ሰዓት ያላቸው ልጆች ተሰብስበዋል። እና እንዴት ነበረ? መጀመሪያ ምን አይነት ግም ሰጥቶ ነበር ለዚህ ውድድር? አታ ብዙ ጊዜ ሰው ሲበዛ እነዚህ ከባድ ከባድ ሰው ሲበዛ እንደዚህ ያልተጠበቀ ውጤት እንደሚመጣ የሚታወቅ ነገር ነው። በእርግጥ ሁላችንም ቀነሳን እንወደዋለን። እኔ እወደዋለው አብሬው እየሮጥ እሱን እደግፈው ነበር እሱ እንዲያሸንፍ ደግፈው ነበር። እና እንደዚህ ከባድ ልጆች ብዙ ጊዜ ሲኖሩ ምን ጠብቅ እንግዲህ በኋላ ከዚህ በኋላ ሴቶችታችን ኦሎምፒክ አለ አንድ ማራቶን ይቀራል ኦሎምፒክ ለመመረጥ ጻሎቱም እስራኤል ከዚህ በኋላ ነው። የሶስት ጊዜ ኦሎምፒክ ሻምፒዮናውና በውድድሩ ላይ ተሳታፊ የነበረው የ41 ዓመቱ ቀነኒሳ በቀለ በአራተኛነት ውድድሩን ጨርሷል። ሁለት ሰዓት አራት ደቂቃ ከ19 ሰከንድ በሆነ ሰዓት ያጠናቀቀው ቀነኒሳ የዓለም አንጋፋዎች የማራቶን ክብረ ወሰን ሰብሯል። አትሌት ቀኒሳ በቀለ ከሕመም በኋላ ራሱን ለማየት በሮጠው ሩጫ ላይ ባመጣ ውጤትና ኢትዮጵያውያን በበላይነት ውድድሩን በመጨረሳቸው ደስተኛ እንደሆነ ተናግረዋል። እንግዲህ ውድድሩ በጣም ጥሩ ውድድር ነበረ። ኢትዮጵያኖች ያሸንፋል፣ ኮርስ ሪኮርዱን በማሻሻል በጣም ደስ ብሎኛል። ኢትዮጵያኖች የበላይነት በዚህ ውድድር ላይ በማግኘታቸው፣ እንደሚታወቀው ውድድሩ ያው ከባድ ውድድር ነው። በጣም ጠንካራ ተፎካካሪዎች ያሉበት ውድድር ነው። እንግዲህ የተገኘው ውጤት በጣም ጥሩ ነው። በጣም ደስ ብሎኛል። እኔም ከሶስት ወራት በፊት ከሶስት ወር ወዲህ ነው ጤንነቴ ወደ ጥሩ የመጣና የተሻሻልኩት። ያረግኩት ዝግጅትም አጭር ጊዜ ነው። ከዛ በመነሳት ያገኘሁት ውጤት በጣም ጥሩ ነው። በሚቀጥለው ውድድር ላይ የተሻለ ውጤት ለማስመዝገብ ብርታት ሆነኛል ብዬ እገምታለሁ። ኦሎምፒክ ፊታችን አለ ለሱም ደግሞ ለመወዳደር ሀሳብ አለ እና እስኪ ስለሱ ዝግጅት ከእንግዲህ በኋላ ምን አቅዳል? እንግዲህ ያው በዚህ ብቻ ሴሌክሽን አይጠናቀቅም። እንግዲህ ቀጣይ ውድድር ላይም ምናልባት ቻንስ ያለኝ ይመስለኛል። ያው ተወዳደሬ የተሻለ ውጤት የማስመዘግብ ከሆነ የመወዳደር ቻንስ አገኘን። እንደሚታወቀው ቀላል አይደለም፣ ካሉት ኢትዮጵያኖች ጋር ተፎካክሬ ሰዓት፣ ያው የተሻለ ሰዓት ማለት ሰዓት እና ውጤት አስመዝግቤ ለመመረጥ ቀላል አይደለም። እንግዲህ እግዚአብሔር ያለ ነው የሚሆነው። ያው እኔ ጥረቴን አላቆምም፣ ጥረት አደርጋለሁ። ስለ ደጋፊዎች ምን ትላለህ? ደጋፊዎች ያው ብዙ ዘመናትና አብሬን አመታት አብሬ አሳልፈናል። አሁንም ያው በጥሩ ሁኔታ ውድድሬን እያደረግ ነው። አለውት ሁል ጊዜ በመደገፍ በጀርባ የሆናችሁ ጥሩ አስተያየት በመስጠት የምታበረታቱኝ ደጋፊዎች ያው እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ይላለው። እወዳችኋለሁ እንግዲህ በእናንተ ሰፖርት በእናንተ እርዳታ ያው በእናንተ ድጋፍ ውጤትም እያማረ ነው። እንግዲህ እግዚአብሔር ይስጥልኝ ይላል። በሴቶች የቫሌንሽያ ማራቶን ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። አትሌት ወርቅነሽ ደገፋ ሁለት ሰዓት ከ15 ደቂቃ 51 ሰከንድ በመግባት በአንደኛነት ስትጨርስ አትሌት አልማዝ አያና 2 ሰዓት 16 ደቂቃ 22 ሰከንድ በመግባት ሁለተኛ ሆና ጨርሳለች። እንዲሁም ቀሪውንና ሙሉውን የስፖርት ዘገባችንን በዌብሳይታችንና በማኅበራዊ ሚዲያዎቻችን ላይ ታገኙታላችሁ። የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ውስጥ አቀናብረን ያመሸችው ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲ ወልዴ። ነገ ምሽት በተመሳሳይ ሳይት እንገናኝ። መልካም ምሽት።